ቮይስ ኦፍ አሜሪካ የትግራይ ክልላዊ መንግስት ለሚያካሄደው ምርጫ አስፈላጊ ዝግጅቶች እየተካሄዱ ናቸው ሲሉ የክልሉ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ምክትል ርዕሰ መስተዳድሩ የሰጡትን ጋዜጣዊ መግለጫ የተከታተለው ሙሉጌታ አጽባሀ ተከታዩን አጠናክሯል። የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል በወቅታዊ ጉዳዮች ትኩረት አድርገው ለክልሉ መገናኛ ብዙኃን በሰጡት መግለጫ በክልሉ ለሚካሄደው ምርጫ ዝግጅቶች እየተደረጉ መሆኑ ገልጸዋል። የምርጫ ሕግ ማውጣት፣ የምርጫ ኮሚሽን ማቋቋም እንዲሁም ኮሚሽኑ የሚመሩ ሰዎች መሾማቸው የገለጹት ዶክተር ደብረ ጽዮን ለህትመት የሚያስፈልጉ ዝግጅቶችም አልቀዋል ብለዋል። የህትመት የመጨረሻ ውሳኔ የኮሚሽኑ ቢሆንም አስፈላጊ ዝግጅት ሲደረግ ቆይቷል በማለት ገልጸዋል። የኮሚሽን አመራሮች ምርጫ ለማካሄድ ተብሎ በተደረገው የህዝብ ጥቆማ መርሃ ግብር ህዝብ በስፋት ተሳትፏል፣ ያሉ ሲሆን በቀጣይ ምርጫው በተሳካ መልኩ ለማጠቃለል አጋጅ መሆኑ አስረድተዋል። የፖለቲካ ፓርቲ አመራሮች በምርጫ ሂደት መሟላት አለበት ብለው የሚያነሷቸው ጉዳዮች አሉ ያሉት ምክትል ስምስር እነሱም እያሟላን እንሄዳለን ብለዋል። ሊሟሉ የሚገቡ ያሏቸውን ግን በዝርዝር አልገለጹም። ምርጫውን እንዳይካሄድ የሚያደናቅፉ አካላት አሉ ያሉት ምክትል ርዕሰ መስተዳድሩ እየተከላከልን ምርጫውን እናካሄዳለን ብለዋል። በክልሉ የኮሮና ቫይረስ ወረርሽኝ የመከላከል ስራ መጠናከር አለበት ያሉት ዶክተር ደብረጽዮን ገብረሚካኤል በተለይ በመቀለ ከተማ ወረርሽኙ አስጊ መሆኑን በመረዳት የአፍና አፍንጫ መሸፈኛ መጠቀም ግዴታ ነው ብለዋል። ወደ ክልሉ የሚገቡ ሰዎች በለይቶ ማቆያ ማዕከል እንዲቆዩ ለማድረግ በተፈጸመው ስራ ከሰላሳ ሺህ በላይ ሰዎች በዚህ ሂደት ማለፋቸው ተናግረዋል። በህዳሴ ግድብ ዙሪያ በሰጡት ማብራሪያ ፓርቲያቸው ህወሓት ከግብጽ መንግስት ጋር በመወገን እያደናቀፈ መሆኑን የሚቀርብበት ክስ መሰረት የሌለው ተስፋ የቆረጠ ሀሳብ ነው ብለዋል። አሁን እየተወነጀለ ያለው ፓርቲ ህወሓት ከሌሎች ጋር በመሆን ህዳሴ ግድብ ጀምሮ ስልሳ ሰባት በመቶ ያደረሰ ነው ብለው የሚቀርበው ውንጀላ የቀቢጠ ተስፋ ንግግር ነው በማለት አጣጥለውታል። የኤርትራ መንግስት በሀገሪቱ ጣልቃ እየገባ ነው ብለው የከሰቱስ ምክትል ርዕሰ መስተዳድሩ ምርጫ አድርገው የማያውቁ መሪ ስለ ምርጫ አማካሪ ሊሆኑ አይችሉም በማለት ከሰዋል። የኤርትራ መንግስት በኢትዮጵያ ፖለቲካ ጣልቃ በመግባት እየረበሸ ይገኛል ያሉት ዶክተር ደብረ ጽዮን በዚህ የውስጥ ጉዳይ ጣልቃ መግባት የፌዴራል መንግስት መቃወም ሲገባው ዝምታ መምረጡ የሚደግፍ መሆኑ ማሳያ ነው በማለት ተናግሯል። በአሁኑ ጊዜ በመላ ሀገሪቱ የኢንተርኔት አገልግሎት ተዘግቷል። ይህንንም ተቀባይነት የለውም ብለው በሌሎች የኢንዱስትሪ ፓርኮች ኢንተርኔት ተከፍቶ በመቀሌ ኢንዱስትሪ ፓርክ ግን ሆን ተብሎ እንዳይከፈት ተደርጓል በማለት ከሷል ይህ የተደረገው ምክንያትም ባለሀብቶች ተማረው ከፓርኩ እንዲወጡ፣ ወደ ሌላ አካባቢ እንዲሄዱ ለማድረግ ነው ብለዋል። ለፌዴራል መንግስት በሚቀርበው ክስ አስመልክቶ የፌዴራል መንግስት አመራሮች እንዲሁም የብልጽግና ፓርቲ አመራሮች ምላሽ ለማግኘት በተደጋጋሚ ያደረግኩት ጥረት አልተሳካም። ለአሜሪካ ድምፅ ሙልጌታ ቡሃም ስመቀለም።